በዓይን የማትታይ የቅንጣት ቅንጣት የሆነች ቫይረስ መጣ። ይህን ሁሉ ለዓለም ትልቁ ነኝ የሚሉትን ከላይ እስከታች ስታንበረክክ ሰዎች ወደ ራሳቸው ወደ ውስጥ እንዲያዩ የቻሉበት ሁኔታ መፈጠሩ፣ ምናልባት ህይወት ከኮሮና በኋላ እንደነበረች ትቀጥላለች ብዬ አላስብም። ይህን በሽታ ለመከላከል የሕክምናውን ኃይል የሚመሩት ዶክተር ፋውች የሚባሉት አንድ ጊዜ በእንግሊዝኛ ኢቲስ ኮንሲቨበል እስከ 200 ሺህ ሰው ድረስ ምንም ነገር ካላረግ እስከ 2 ሚሊዮን ህዝብ ድረስ ሊሞት ይችላል ያሉ ዕለት የተኛ ሰው የለም ነው የሚባለው። አሜሪካ ነገር ቀልባችንን በሙሉ የተቆጣጠረውና ለሚሆነው ሁሉ ምክንያት የሚመስለው ዓለም አቀፍ ወረርሽኝ ኮቪድ-19 የሰዎችን የዕለት ተዕለት አናኗር ዘይቤ አይነተኛ ሊሰኝ በሚችል ደረጃ መለወጡ ሥራና ኑሮ ላይ ያሳረፈው ብርቱ ጫና አንዳንዶችን ገቢና መተዳደሪያ ጭምር ማሳጣቱ በንግድ ሥራ የተሰማሩ አሊያም በሌሎች የግል ሥራ ድርጅቶች ሕልውና ላይ ያሳደረው ተጽዕኖ ምን ይደርስብኝ ይሆን? የቤተሰብስ ዋስትና ምንድን ነው? የሚሉት አንዳንዴም ክፉኛ ከመጠበብ አልፈው ለጭንቀትና ለአእምሮ ሁከት እስከ መዳረግ ሊደርሱ ይችላሉ። የወረርሽኙ የከፋ ጉዳት ገና ባልበረታባቸው አገሮች ጭምር ለመሆኑ ኮቪድ-19ና እርሱን ተከትለው የሚደርሱ ሌሎች ጣጣዎች ምን ያመጡብን ይሆን? የሚሉት ድምፆች ጎልተው ይሰማሉ። እነኝህንና ሌሎች ማለቂያ የሌላቸው የሚመስሉ ስጋቶችና ጥያቄዎች የሚፈትሹና የሚመዝኑ ሁለት እውቅ የአእምሮ ሕክምና ባለሙያዎች ጋብዘናል። ከባህሩ ወዲህና ወዲያ ማዶ የሚታዩትን የአንድ ፈተና ሁለት ገጾች ይመረምራሉ። ሁለታችሁም በሩቅ ነው ያላችሁት። ፕሮፌሰር መስፍን አራያ ከአዲስ አበባ የኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ አምስት ሰዓት እየተቃረበ ነው። ሐሙስ ዕለት ነው። አንዳንድ የምንነጋገርባቸው ርዕሰ ጉዳዮች፣ ወቅታዊ የሆኑ ርዕሶች ከተነሱ ጊዜው ቢለውጥ ለአድማቾች ቅርብ ለማድረግ ነው። ፕሮፌሰር ዮናስ እንዳለገዳ ከስካትስቴል አሪዞና በእርሶ ሰዓት እኩለ ቀን ገና ማለፉ ነው። ከቀኑ ሰባት ሰዓት ሊደርስ ነው በኢትዮጵያ አቆጣጠር። እዚህ ዋሽንግተን ዲሲ ከሰዓት በኋላ አስር ሰዓት መሆኑ ነው። እንግዶቼ ሁለታችሁንም ለጊዜያችሁ አመሰግናለሁ። አንድ ላይ ስትቀርቡ የመጀመሪያችሁ ነው እንጂ ለዚህ ፕሮግራም እንግዶች አይደላችሁም። አንዳችሁን ከአዲስ አበባ፣ አንዳችሁን ከዩናይት ስቴትስ፣ ይልቁንም የአእምሮ ጤናን የሚመለከቱ በርካታ ጉዳዮች ላይ ለአመታት በፕሮግራሙ በመደበኛነት በመቅረብ አድማጮች ያውቋችኋል። አንድ ላይ በመገኘታችሁም ደስ ብሎኛል። አመሰግናለሁ። ለጊዜያችሁም ደስ ብሎናል። እናመሰግናለን። አመሰግናለሁ። ሉላ በሙያ ብቻ ሳይሆን በስራ ጉዳይም እንደምትተዋወቁ እረዳለሁ። የምንወያይበት ርዕስ የአእምሮ ጤናን ቀድሞ በተለመደው በዕለት ተዕለት ሕይወት ብቻ የምናነሳው ሳይሆን ዓለማችን እያስጨነቀ እያሳሰበ ባለው ወረርሽኝ ባስከተላቸው ሁኔታዎች ውስጥ በኢትዮጵያ ቁጥሮች እየጨመሩ ነው። ከዕለት ተዕለት በመቶዎች የሚቆጠሩ ማየት ጀምረናል። በዚህ በዩናይት ስቴትስ በመቶ ሺዎች ነው እየቆጠር ነው ያለ ነው። ብዙ ሰዎችም ለህልፈት ተዳርገዋል። ግራና ቀኝ በሁለቱም ዓለሞች ሁለት ዓለምን በለው ከባህር ማዶ ወዲና ወዲ አሁን እየተነጋገርን ያለ ነው። አስጨናቂ ነገሮች ሲበዙ በብዙ መንገድ ነው ሰው የሚጨነቀው። ዛሬ ለህመሙ ለዚህ ቫይረስ የመጋለጥ እድል ይኖረኛል ወይ፣ ቤተሰቦች እንዲጋለጡ ምክንያት ሆናለሁ ወይ ከሚለው አንስቶ በበሽታው የሚከተሉትን ጣጣዎች በአንድ በኩል የኑሮውን ሁኔታ በዚህ መንገድ ይወጣል አለመባሉ ተጨባጭ የተሻለ አማራጭ ለመስጠት አልተቻለም እና ከዚህ ቀደም ወረርሽኝ ሲከሰት ከታዩ ችግሮችን ጋር ብታዛምዱ ለመጨነቅ በቂ መሰረት አለን። በምን መልኩ ነው በእርግጥ የሚያሳስበውን ሰዎች ለጭንቀትና ለህመም ከመዳረግ በመለስ ማስተናገድ የሚችሉት? ይቻላል እሱ ከኢትዮጵያ ሁኔታ ብንነሳ። ፕሮፌሰር ምስል በኢትዮጵያችንስ በአሁኑ ሰዓት ያለው ወደ አእምሮ ጤና ስንመጣ ምን ምን አይነት ሰዎች አሉ? ካል ምንም ያልተጨነቁ የተጨነቁ እና እጅግ በጣም የተጨነቁ ሰዎች እናስተውላለን። በአሁኑ ሰዓት ውሃንም የጀመረው ሚላኖም የጀመረው አንድ ብሎ ነው። እናንተም ሀገር አሁን እናንተ እንግዲህ ስንት እየቆጠራችሁ እንደሆነ ታውቁታላችሁና፣ ይሄ ሁሉ ሺ ሰው ለህልፈት የተዳረገው ይሄ ሁሉ ሺ ሰው ከቫይረሱ ጋር ለጊዜው እንዲኖር የተገደደው ብቻ ሳይሆን አሲምቶማቲክ ሆኖ ቫይረሱ መኖር አለመኖሩን ሳያውቅ እንኳን አንዳንዱም ሳያውቀው የሚያልፍለት ሰማንያ በመቶ በላይ እንደዛ ስለሚሆን እነ ሁሉ ያሉበት ሁኔታን በምናስተውልበት ጊዜ እኛ አገር ይሄ ቁጥር ትንሽ ይሆናል ብዬ አልገምትም። በእርግጥ እንግዲህ እኛ ሀገር ምልልሱ ስድስት ሺህ ፍላይት ሳይሆን፣ እኛ ሀገር ትናንሽ ናቸው ሰው የሚመጡትም የሚገቡትም። በእርግጥ ከሀገራችን ሕዝብ ብዛት ከመቶ አስር እና አስራ ሁለት ሚሊዮን መቼም ወጪ ገቢው ትንሽ ባይባልም በእኛ ሀገር ደረጃ ግን በአውሮፓ እና በአሜሪካ ደረጃ የምናየው አይደለም። ስለዚህ የኝ እነኚህ ነገሮች ለጊዜው የጠበቁን ቢመስሉም ነገር ግን ችግሮቹ አሉ። ችግሮቹ እስካሉ ድረስ ቅድም ምንም አይጨነቅ ብያል የሀገራችን ሕዝብ ከሰማንያ እና ከዛ በላይ በመቶ የሚሆነው ወይ አርብቶ አደር ወይ አርሶ አደር ወይም ደግሞ እንዲሁ ተባሮ የሚኖር ነው እና ቫይረሱን እንዲህ በአይኑ እስካላየው ድረስ በአይኑ ማለቴ ከጎኑ ያለውን ሰው እስኪገድል እስካላየ ድረስ ሁለት ጽንፎችን ለማገናኘት የሚሮጥ ነው። ምክንያቱም ሮጦ ለዛሬ ዳቦን አግኝቶ ልጆቹን መግቦ ራሱ ተመግቦ ያገኛት ቦታ አስር ሆኖ ተኝቶ ለማደር የሚጥር ነው እንጂ ይሄንን በጭራቅ መልክ መጥቶ የሚያንቀውን ቫይረስ እስካላየው ድረስ የሚፈራው አይደለም። ስለዚህ ባለማወቅም ይሁን ወይም አውቆ ለዛ ቦታ ባለመስጠት የማይጨነቅ የህብረተሰብ ክፍል በጣም ብዙ አለ ብዬ አስባለሁ። ደሞም ነው እንደዛ። ሌላው ደግሞ የሚጨነቅ አለ። መካከለኛ የተማረው ስለ ቫይረሱ የሚሰማው ሲኤንኤንን የሚያየው ቮይስ ኦፍ አሜሪካን የእናንተን የአሜሪካን ድምፅ የሚያዳምጠው ስትናገሩ የሚሰማው የህብረተሰብ ክፍል ለሚዲያ ተጋላጭ የሆነውና ችግሩን ከባለሙያዎች የሚሰማው፣ ከሃይማኖት መሪዎች የሚሰማው፣ ከተለያዩ ሰዎች የሚሰማው ይጨነቃል። ልጆች ምን ይሆናሉ? ትምህርት ቤቶች ተዘግተዋል። ሰዎች ቤት የዋሉ፣ ቢያንስ የዩኒቨርሲቲ ተማሪዎች፣ የሃይስኩል ተማሪዎች፣ የኤሌመንታሪ ተማሪዎች፣ የመዋለ ህፃናት ተማሪዎች፣ የቄስ ትምህርት ቤት፣ የመድራሳ ተማሪዎች ቤት ዋሉ ተብለዋል። ስለዚህ ልጆች ቤት በመዋላቸው ብቻ ራሱን የቻለ ጭንቀት ይፈጥራል። ልጆች ቤት ዋሉ ማለት በእንደኛ አይነት ህብረተሰብ ግን ልጆች ሜዳ ላይ ሲጫወቱ ዋሉ ማለት ነው። ይህንን ስናየው ደግሞ ራሱ ያስደነግጣልና በነኝህ በነኝ ሁኔታዎች በሚያዩበት ጊዜ የሚጨነቁ የህብረተሰብ ክፍሎች አሉ። ሌላው ግን ይሄ ልሂቅ የሚባለው ወይም ደግሞ አቅም ያለው ቤቱን ቁጭ ብሎ መስራት የሚችለው ወይም ደግሞ ንግድ ቤቱን ለጊዜው የዘጋው ገንዘብ ያለው መተዳደሪያ ያለው ቤቱ ቁጭ ማለት የሚችለው ሰው ደግሞ ከፍተኛ ጭንቀት ላይ ነው ያለው። ለምን የውጭን ሜዲያ ይከታተላል፣ ያሉትን ችግሮች ይከታተላል፣ ወገኖቻችንን ስለ እናንተ በየጊዜው ይደውላል፣ ይሰማል። እና ጭንቀት ላይ ደግሞ ያለ የህብረተሰብ ክፍል አለ። ስለዚህ በጭንቀት ላይ ያለው ህብረተሰብ የምናየው አንዱ ትልቁ አሁን እያስተዋልን ያለነው የጤና ችግር ይሄ አንዛይቲ የምንለው ነው። ፕሮፌሰር ዮናስ እንደሚያውቀው አንተም እንደምታውቀው በረሳኸው ሙያ ከፍተኛ የሆነ ጭንቀት ይስተዋላል። ከቀላል እስክ ጀምሮ እስከ ከፍተኛ የሆነ አንዛይቲ ድረስ ይስተዋላል። እንዲህ አይነቱ የሚስተዋለው ደግሞ በአገልግሎት ሰጪዎች አካባቢ ይሄ ፈርስት ላይን ሬስፖንደንት የምንላቸው አገልግሎት ላይ ያሉ ካቢን ክሩ ሊሆኑ ይችላሉ ወይም በቀጥታ በተለያየ ሁኔታ አገልግሎት መስጠት ላይ ከብዙ ሰዎች ጋር የሚውሉ ሊሆኑ ይችላሉ። ከውጭ ከሚገቡ፣ ከሚወጡ ተጋላጭ ከሆኑ ሰዎች ጋር ስራ ላይ ያሉ እንዲያንድ ያያለ ይሄድና፣ የጤና ባለሙያዎች እንግዲህ፣ የጤና ባለሙያዎች ብዙ ጊዜ እኔ ስል ሐኪሞችን ብቻ ማለት አይደለም። እዛ ውስጥ የላቦራቶሪ ሰራተኞች ይኖራሉ። ናሙና ተቀባዮች ይኖራሉ። ናሙናውን የደምም ሆነ የላንቃስር ምርመራውን መርምረው ውጤቱን የሚሰጡ ሊሆኑ ይችላሉ። የጽዳት ሰራተኞች ሊሆኑ ይችላሉ። በአጠቃላይ ተጋላጭ ሊሆኑ የሚችሉ ሰዎች ከቀላል ጀምሮ እስከ ከፍተኛ የሆነ ጭንቀት እየተስተዋለባቸው ነው። እንግዲህ ይህ ወደፊት ምን ያህል ነው ስፋቱ የሚለውን ነገር ለማጥናት ጅምሮች አሉ። በተለይ የኢትዮጵያ ሳይንስ አካዳሚ ፕሮፌሰር ዮናስ አባል የሆነበት የሳይንስ አካዳሚው የተወሰኑ ቦታዎች ላይ ጥናቶችን ለማድረግ ጅማሮ ላይ ነው። ለምሳሌ ቫይረሱ ጋር በተያያዘ የተለያዩ ቤት የመዋል ሁኔታዎች ይኖራሉ፣ ወይም ደግሞ ስራ ፈጥቶ የመዋል ችግሮች ይኖራሉ። ከዚህ ጋር በተያያዘ ደግሞ ለአደገኛ መድኃኒቶችና ሱሶች ተጋላጭነትም በዚያው መልክ ሊጨምር ይችላል የሚል ስጋት አለ። እዚህ ውስጥ እንግዲህ ጫቱ ይግብ አልኮሉ የመሳሰለው ነገር ብቻ ከመዋል ወይም ደግሞ ከተወሰነ ባልንጀራ ጋር የመዋሉ ነገር ስራ ፈጥቶ ለእነኚህ ለእነኚህ ተጋላጭነቱ ሊጨምር ይችላል። እነኚህ ነገሮች ደግሞ በአንድ በኩል ጭንቀቱን የቀነሱ ቢመስሉም በሌላ በኩል ደግሞ አንዳንዶቹ ጭራሽ ጭንቀቱን በመጨመር ወደ ከፍተኛ ድብርት ሊወስዱ ስለሚችሉ ከከፍተኛ ድብርት ደግሞ አልፎ አልፎም ከዛም ወደ ባሰ የአእምሮ ችግር ውስጥ ሊያስገቡ ስለሚችሉ እነኚህን የሚያይ ጥናቶችን በአሁኑ ሰዓት እየተዘረጉ ነው ያሉት። ስለዚህ እንግዲህ እንደው ጠቅለል ለማድረግ ያህል እኛ ሀገር ውስጥ እንግዲህ ያለው ሁኔታ ምንድን ነው? ጅማሮ ላይ ነን። አንዳንድ ጊዜ ያለው ችግር ደግሞ ምንድን ነው? ቅድም ያልጠቀስኩት ይሄ ልሂቅ ብዬ የማስበው ከመጠን በላይ ከሚገባው በላይ መረጃንም እያሰባሰበ ነው። ስለዚህ እጁ ላይ ስማርትፎን አለ፣ እጁ ላይ ፌስቡክ ያያል፣ እጁ ላይ ማህበራዊ ሚዲያ ጋር ይገናኛል። እነኛ እየቦታው የሚመጡ መረጃዎች አንዳንድ ጊዜ ሴንሴሽናል ስለሚሆኑ አላስፈላጊ የሆኑ ወይም ረባሽ የሆኑ መረጃዎችን የማምጣት አቅማቸው ከፍተኛ ነው። ከዛ ጋር በተያያዘም እንደዚሁ እዚህ አእምሮ መጨናነቁ ሁኔታ መጨመሩ አይቀሬ ነው ብዬ አስባለሁ። መልካም አመሰግናለሁ ፕሮፌሰር መስፍን። ፕሮፌሰር ዮናስ ወደ እርስዎ ልመለስ። እኔና እርስዎ ባለንበት ዩናይት ስቴትስ ለቁጥር የሚታክት ነው። ለራስ ጤንነት በማሰብ ለቤተሰብ ለሚወዱት ሰው ለልጆች እንዳያያዙ ማሰብ ከሚጀምረው በኑሮም እንቅልፍ ማጣት፣ የአመጋገብ ስርዓት መፋለስ፣ የነበሩ ህመሞች ተባብሰው መገኘት፣ የሕክምና ክትትልን በወጉ ለማድረግ የኑሮ ሁኔታ መናጋት፣ አንዳንዶች ስራቸውን አጥተዋል፣ አንዳንዶች የንግድ ድርጅቶቻቸው ከስረዋል። መዘጋት በነበረበት ረጅም ጊዜ በጤና ተቋማትም ሕክምና በሊሰጥ የሚችለውን በአብዛኛው በቪዲዮ ነው ሕክምና እንኳን ክትትል የሚደረገው እና ስር የሰደዱ ህመሞች የበለጠ ተባብሰውም እንዳይገኙ ስጋት ባለበት አዲስ ነገር እየተጨመረ ነው። ምን ያሉ በዚህ በዩናይትድ ስቴትስ በአሁኑ ሰዓት፣ ኋላ ላይ የሚከሰተውን ደግሞ በየተራ እንመለከታለን። እሺ፣ አመሰግናለሁ። ፕሮፌሰር መስፍን እንዳለው የጭንቀት ችግር እዚህም አለ። በከፊል ግን ከኢትዮጵያ የሚለየው እዚህ መጀመሪያ ስለ ህመሙ የሚሰጡት መግለጫዎች ብዙ ውዥንብር ነበር። ይህን በሽታ ለመከላከል የሕክምናውን ሀይ የሚመሩት ዶክተር ፋውች የሚባሉት እሳቸው አንድ ጊዜ በእንግሊዝኛ ኢትስ ኮንሲቨብል እስከ ሁለት መቶ ሺህ ሰው ድረስ ምንም ነገር ካላረግን እስከ ሁለት ሚሊዮን ህዝብ ድረስ ሊሞት ይችላል ያሉ ለታ የተኛ ሰው የለም ነው የሚባለው። አሜሪካን ሀገር። ኢትዮጵያ በኩል የሚደረገው ጥሩ ነገር ያየሁት መረጃ አሰጣጡ እንደ አሜሪካን ሀገር ባቤል ታወር አይደለም። የጤና ጥበቃ ሚኒስትር እሳቸው ህዝቡን በሚያረጋጋ ድምፅ ስለ በሽታው በየጊዜው መግለጫ ይሰጣል እንጂ አርባ ሰው መግለጫ አይሰጥም። ኢትዮጵያ ያ አንድ ጥቅም እሱ ነው። ይሄ ምናልባት ጭንቀቱን ለመቀነስ ይረዳል። ሁለተኛው በኢትዮጵያ በኩል አንድ ምናልባት የተሻለ እንዲያውም ጥቅም ሊኖር የሚችለው ይሄ ኦፒኒየን ሊደርስ ማለትም ህዝቡ የሚሰማቸው ለምሳሌ ያክልና አንድ ሰው አለቃ እሸቱ ስማቸው ረስቻለሁ፣ አይነ ሰውር ናቸው። ከአውስትራሊያ መጋቢ አዲስ እሸቱ መጋቢ አዲስ እሸቱ ከአውስትራሊያ ሲመለሱ ኳራንቲን ነበሩ ጊዮን ሆቴል እና ያንን ሁኔታቸውን ለህዝብ በሚገባ ከን በተፈጥሯቸውም አንድ በተርቱ ይመስላሉ ሰውየው ጥሩ አድርገው ገለጹት። አሁን እንደዚህ አይነት ሰዎችን ኡስታዝ አቡበከር ማንድስ ሲናገሩ ሰምቻለሁ። እንዲህ አይነት አንደ በተርቱ ህዝቡ መሀል ያሉ ሰዎች ኦፒኒየን ሊደርስ የሚባሉት ስራዬ ብለን አቀነባብረው ህዝቡን ለማስተማር ብዙ አስተዋጽኦ ማድረግ የሚችሉ ናቸው። ሌላ ኢትዮጵያ ውስጥ አንድ ትልቁ ኢትዮጵያ የጠቀማት የኢትዮጵያ ሆስፒታሎች እነ ጥቁር አንበሳ ምናልባት በጣም ተዳክመዋል በደርግ ጊዜ ከዛ በኋላ። ነገር ግን የኢትዮጵያ ፐብሊክ ሄልት ሲስተም በተለይ የሄልዝ ኤክስቴንሽን ወርከርስ የሚባሉት ታች ድረስ ሄደው እስከ ቤተሰብ ድረስ የሚያገለግሉ የህብረተሰብ ጤና ሰራተኞች አሉ። እነዚህ ሰዎች አሁን እንደሰማው ከቤት ቤት እየዞሩ ማስክ አድርገው አፋቸውን ሸፍነው ጥንቃቄ አድርገው እየዞሩ ምልክት ያለውን ሰው ስክሪን ያደርጋሉ። ሰው እስኪመጣ ድረስ አይጠብቁም። እየዞሩ ስክሪን ማድረግ እንደሰማሁት የሆነ ክፍለ ሀገር እስከ አንድ ነጥብ ሁለት ሚሊዮን ህዝብ ስክሪን ማድረግ ችለዋል። እና አንዳንድ የኢትዮጵያ የፐብሊክ ሄልዝ ሲስተም ጥሩ ጥቅም ያመጣ ይመስለኛል ከዚህ ሀገር ጋር ሳነጻጽረው። ሌላ እንግዲህ በሽታው እንዴት ሊሆን ይችላል? በአንዱ ህብረተሰቡ በአጠቃላይ የጤና ባለሙያዎች አሉ፣ እንደገና በሽተኛው አሉ፣ አእምሮ በሽታ አንጻር እነዚህ ሶስቱንም መለከት ይችላል። ለምሳሌ የአሜሪካን ሀገር ኮሎምቢያ የታወቀ ሐኪም ብዙ በሽተኛ ያዩ ነበር እና ከጭንቀት እና ከስትሬስ የተነሳ ራሳቸውን የገደሉ አለ። እንግዲህ የጤና ባለሙያዎቹ ራሳቸው አንድ ትልቅ ፈተና ውስጥ ናቸው። ሌላው ደግሞ ያው በሽታው ራሱ አንጎልም ላይ ተጽዕኖ አለው። የደም መርጋት፣ አንጎል ስትሮክ የሚባለው መፍጠር ይችላል። ይሄ ራሱ ቀጥታ የባህሪ ለውጥ ሊያመጣ ይችላል እንደ ዴሊሪየም ኮንፊሽናል ስቴት የሚሉት ፈረንጆቹ እና ሌላው ደግሞ ቀድሞ ራሱ የአእምሮ ህመም ያለበት ሰው ሁኔታው ሊባባስ ይችላል። በዚህ ኮቪድ መጣ መጣ ሲባል እና ሶስት አራት መንገዶች ማየት ይቻላል፣ በምን መንገድ ከአእምሮ ጤና ጋር ሊያያዝ ይችላል የሚለውን ለማየት እንግዲህ። የአዲስ ነገር ነው ፕሮፌሰር መስፍን እንዳለው ገና ብዙ መጠናት ያለበት ነገር አለ። መልካም፣ በግልጽ እንዳስረዳችሁት ገና ብዙ ያልታወቀ ጠባይ ያለው የህመም አይነት እንደመሆኑ አሁን ባሉትና ሊሆኑ በሚችሉት ውስጥ ነው እየተመለከት ነው ያለ ነው በጥልቀት እንድትመረምሩ ወደ ምፈልገው ሌላ ትልቅ ርዕስ ከመሄዳችን በፊት በኢትዮጵያ ለቫይረሱ የሚጋለጡ ሰዎች ቁጥር እየጨመረ ያለው ያልታወቀ መንገድ ካልንበት አንስቶ እዚህ ባለፉት ወራት ብዙ ሰው በተጎዱበት ሀገር እንኳን የሚቀጥለው ጎዳና አልታወቀም። ብዙ ያልተመለሱ ጥያቄዎች አሉ። በበሽታው በሰዎች ህይወት ላይ የትኛውን ምርጫ እናደርጋለን? ቤት ተከቶ ሙሉ በሙሉ ተዘግቶ መኖር አይቻልም። የኑሮ ጉዳይ ወደ ውጭ ይላል። ሌላ አማራጭ አልተገኘም። ክትባት ወራት ይፈጃል። ከዚህ ሲወጣስ ምን ይሆናል የሚለው ጥያቄ እንዲሁ እያነጋገረ ነው። እና የምትፈነጥቁት ሀሳብ ካላት ትልስጥና ወደ አንድ ጠቅስ ወስዳችኋለሁ። አድማጮች ውይይቱ አላበቃም። ፕሮፌሰሩ መስፍናሪያና ፕሮፌሰር ዮናስ እንዳለ ገዳ ለቀደመው ጭብጥ የሚፈነጠቁትን ሀሳብ ጨምሮ በሌሎች አነጋጋሪና አወያይ የአእምሮ ጤናን በሚመለከቱና በየግል በየበኩላችን መልከት እናደርግ ዘንድ የሚጋብዘንን የቀጣዩን የሕይወት ምዕራፋችንን ገጾች ለመፈተሽ በሚያበረታቱ ርዕሰ ጉዳይ ዙሪያ በሁለተኛውና በሶስተኛው ክፍል ውይይታችን አድምጧቸው። I don't know I'm trying. to شادي شادي شادي شو 1000개 사는 아이나사사는 I do not I to be. I have to anta ye sabet can be gele ta la karone acı göz anda kırlandı